ምርጫ ቦርድ የአፋር ክልል ቅሬታ ባቀረበባቸው የምርጫ ጣቢያዎች ላይ ምርጫ እንዳይካሄድ መወሰኑን እንደሚቃወም የሶማሌ ክልል መንግስት አስታወቀ። የክልሉ መንግስት አስፈላጊውን ማስተካከያ እርምጃ ካልወሰደ ከምርጫው ራሱን እስከ ማግለል የደረሰ እርምጃ ሊወስድ እንደሚችልም አስታውቋል። ከብሔራዊ የምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ተከታዩን ዘገባ አጠናቅሯል። ብሔራዊ ምርጫ ቦርድ በአፋር ክልል ተቃውሞ በቀረበባቸውና አስቀድሞም የይገባኛል ጥያቄ ሲቀርቡባቸው የነበሩ ሶስት ቀበሌዎችን ጨምሮ በአጠቃላይ በስምንት ቀበሌዎች ላይ ሊከፈቱ የነበሩ የምርጫ ጣቢያዎች በአካባቢዎቹ እንዳይቋቋሙ መወሰኑ ትላንትን አስታውቋል። የቀበሌዎቹ ነዋሪዎችም በአቅራቢያዎቹ ወደሚገኙ ሌሎች ቀበሌዎች ሄደው እንዲመርጡ ወስኗል። የውሳኔው መነሻ በቦታው ምርጫ ቢደረግ ሊከሰት የሚችል ግጭትን በማስቀረት ለሰላም ቅድሚያ ለመስጠት ነው ብሏል ብሔራዊ ምርጫ ቦርድ። የሶማሌ ክልል መንግስት ግን በተጠባባቂ ርዕሰ መስተዳድር ሙስጠፌ ማመድ ፊርማ ዛሬ ለምርጫ ቦርድ በላከው ሰላም የምርጫ ቦርድን ውሳኔ ተቃውሞታል። የሶማሌ ክልል በመግለጫው ምርጫ እንዳይካሄድባቸው የተወሰኑ ስምንት ቀበሌዎች በሶማሌ ክልል ስር እንደሆኑና ያለፉት አምስት ብሔራዊ ምርጫዎችን በሶማሌ ክልል ስር ሆነው እንደተካሄዱ ጠቅሶ ስድስተኛው ብሔራዊ ምርጫ ቀድሞ በነበረው መሰረት እንዲካሄድ አስቀድሞ በደብዳቤ ጠይቆ እንደነበር አስታውሷል። የክልሉ የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ማህመድ ጉሌድ ይህንኑ የሚያጠናክር ሀሳብን ያላቸው ከአሁን በፊት የአፋር ክልላዊ መንግስት በክልላችን በሚገኙ ሶስት ከተሞች ማለትም ገርባዒሴ፣ ወይም ገዳመይቹ እንድፎ እና አደይቱ የሚባሉ ከብሎች ላይ ይገባኛል ጥያቄ ያቀርብ እንደነበረ ሁላችንም እናውቃለን። አሁን በተወሰነው ውሳኔ ግን እነዚህ ሶስቱ በተጨማሪ ሌሎች አምስት ቀበሌዎች ጨምሮ ስምንት የክልላችን ስምንት ቀበሌዎች ምርጫ ጣቢያ እንዳይቋቋም ወስኗል። ስለዚህ ይሄ ከዚህ በፊት በነበረው ባለፉት አምስት ብሔራዊ ምርጫዎች በሶማሌ ክልል ስር ሆነው የፌዴራል ና የፌዴራል ምክር ቤት ና የክልል ምክር ቤት ተወካዮች ምርጫ ተካሂድባቸዋል እና እነዚህ ክልል ከተመሰረተ ጀምሮ በሶማሌ ክልል ስር ሲተዳደሩ የቆዩ ናቸው ቦታዎቹ። ስለዚህ ይሄ ምርጫ ቦርድ አሁን የወሰነው ውሳኔ ትክክል አይደለም። ተጠባባቂ ፕሬዚዳንት ሙስጠፌ መሀመድ በጻፉት ደብዳቤ የብሔራዊ ምርጫ ቦርድ ውሳኔ በሶማሌ ክልል መንግስት በኩል ተቀባይነት እንደሌለው ገልጾ በምክንያትነት ያስቀመጠውም ውሳኔው ለአንድ ወገን ያደላ እንዲሁም የአካባቢውን ባህላዊ ሁኔታ ግምት ውስጥ ያላስገባ ነው ብሎታል። ምርጫ ቦርድም ይህንን ውሳኔ እንዲሽረው ጠይቋል። ከዚህ በፊት በነበሩት አምስት ምርጫዎች ሲደረግ በነበረው አግባብ የምርጫ ጣቢያዎቹ ዳግም እንዲቋቋሙ የጠየቀው የሶማሌ ክልል መንግስት ይህ የማይደረግ ከሆነ በሀገራዊ ምርጫው ለመሳተፍ የሚቸገሩ መሆኑን አስታውቋል። የብሔራዊ ምርጫ ቦርድ ትላንትና ባወጣው መግለጫ የምርጫ ጣቢያዎችን ሲያደራጅ በአቅራቢያው ያሉ ዜጎች በመራጭነት ለመመዝገብ እንዲሁም ድምጻቸው ለመስጠት እንዲቻል በማሰብ ነው ብሏል። ቦርዱ ለስድስተኛው ሀገራዊ ምርጫ ሲዘጋጅም በ2007 አጠቃላይ ምርጫ የተጠቀመባቸውን የምርጫ ጣቢያዎች ታሳቢ በማድረግ እንደሆነ አስታውሷል። ሆኖም የአፋር ክልላዊ መንግስት የተወሰኑ የምርጫ ክልሎች በሶማሌ ክልል ስር በሚገኙ ቀበሌዎች አላግባብ ተጠርተዋል በሚል የካቲት አምስት ቀን 2013 ዓም ቅሬታ ማቅረቡን መነሻ በማድረግ የምርጫ ጣቢያዎቹ የአስተዳደር ወሰኖችን የሚወስኑ ባይሆኑም ምርጫው ለሰላም ደፍረስ ፍረስ መንስኤ እንዳይሆን በሚል በስምንት ቀበሌዎች ሊከፈቱ የነበሩ የምርጫ ጣቢያዎች እንዳይቋቋሙ መወሰኑን በትላንትናው መግለጫ አስታውቆ ነበር። የሶማሌ ክልል ባወጣው መግለጫ ዙሪያ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሽ እንዳገኘን የመናቀርብ ይሆናል። በአሜሪካ ድምጽ ሬዲዮ አዲስ ቸኮን ጅጅጋ